መዝናኛ የአገሩ የባህል አምባሳደር በጥበብ በባህል የተካነ በሀገሩ በኢትዮጵያ ሕዝብና ባህል ማንነት የተቀረጸ ክራር በመደርደር ማንጎራጎር ብቻ ሳይሆን አገሩን የሚያስውብ ሲሉ በስራው ያሞካሹታል፣ ያከብሩታል። በሙዚቃውም የሀገርን ባህል ይተዋወቁበታል፣ ያስታውሱበታል፣ ይዝናኑበታል። ስሜ ስለሺ ደምሴ ሙዚቀኛና በጎ ፈቃደኛ ነኝ። ጤና ይስጥልኝ አድማጮች። አርቲስት ስለሺ ደምሴ አልያም ጋሽ አበራ ሞላ የዕለቱ እንግዳችን ነው። አብራችሁን ቆዩ። ከዕለታት አንድ ቀን ሰው ከቤቱ አረፍ ብሎ ሳለ ጎረቤት መጣና ዘጠኝ የሞት መጥቶ ደጅ ቆሟል ቢለው ዘጠኝ ሞት መጥቶ ከደጅ ሜኗ ቆመ ስምንቱን ተጉና አንድ ወር ግድም በፊት ነው። አርቲስት ስለሺ ደመሴ በጀርመናውያን ተጋብዞ ኢትዮጵያውያን ባቀረቡት የስዕል አውደሪ መክፈቻ ስነስርዓት ላይ ሙዚቃውን እንዲያቀርብ ተጋብዞ ያገኘ ነው። አገር ቤት መድረክ ላይ ከሚቀርብበት ይልቅ በተለያዩ የዓለም ሀገራት እየተጋበዘ የሚሄድበት ጊዜ እንደሚበልጥ አጫውቶናል። ስለሺ ደምሴ በተለያዩ የዓለም ሀገራት እየተዘዋወረ “ያምራል ሀገሬ” ያዜማል። ሙዚቃውን በእንግሊዝኛ ይተረጉማል፣ በፈረንሳይኛም፣ ካልሆነም ደግሞ አብረው እንዲያዜሙ ይጋብዛል። ታዲያ ይህን ሲያደርግ የመድረኩን ታዳሚ መቶ በመቶ በመቆጣጠር ነው። ምን አይነት ችሎታ ይሆን ዘዴውስ? አዎ እንግዲህ ዘዴው ምንድን ነው አንደኛ ሙዚቃ የዓለም አቀፋዊ ቋንቋ ነው በዓለም አቀፋዊ ቋንቋ ስል ብዙ ሰዎች አሁን እዚህ እናንተም ጀርመኖቹ የተለያዩ የአፍሪካ ሙዚቃ ይሰማሉ በአካልም ይሰማሉ በሬዲዮም በተለያዩ ዘመናዊ መልዕክት ማስተላለፊያዎች በነዛ በነዛም ይሰማሉ ግን ምንድን ነው ጠለቅ ብለው የዛን ሙዚቃ ባህል የማወቅና የማየት እድሉ ብዙዎቹ በአካል ስለማያውቁት ያው ሲሰሙት እንግዳ ሊሆንባቸው ይችላል። ግን ምንድነው እኔ የምጠቀምበት ዘዴ ምንድነው? አንደኛ ነገሮችን ቀለል አድርጎ ማቅረብ ነው። ነገሮቹ ቀለል ብሎ ሲቀርቡ በታሪካዊ ይዘት ባላቸው አካሄድ ነው። ለምሳሌ ሴትዮዋ ከምስራቅ ተነስታ ወደ ምዕራብ ሄደች ብለሽ ስቲ የሴትዮዋን አካሄድ ከምስራቅ ትነስታ ወደ ምዕራብ የመሄዷን ሂደት ሰዎች ውስጥ ይጸነሳል እና ያንን ደግሞ በዜማና በአመታት ደረጃ ደግፎ እንዲሄዱ ማድረግ እና እነሱም ብዛ ውስጥ ትንሽ እንዲገቡበት ማ ሰዎቹን ምንድን ነው የሰው ልጅ አይምሮና ልብ እንደ ተጓዥ ነው። ቋሚ አይደለም፣ ተጓዥ ነው። ግን የሚያጓጉዘው አካል ይፈልጋል። የሚያጓጉዘው መልእክት የሚያጓጉዘው የሆነ ነገር ስለሚፈልግ ያንን ጉዞ ለመሄድ አንድ ነገር ላይ ታስቀምጫዋለሽ ማለት ነው። ለምሳሌ ዘፈንን በክር መልክ፣ ዘፈንን በስዕል መልክ አቅርበሽ የተደገፈው ነው ሲያዩ በይበልጥ መልክ ይኖረዋል። እና እኔ የማደርገው ምንድነው፣ አንደኛ ሰዎቹ ውስጥ እገባለሁ። ሰዎቹ ሙሉ ለሙሉ ለእኔ ያንን ወቅታቸውን ሲሰጡኝ እኔ በዛ ወቅት ውስጥ ገብቼ እነሱን ወዲያና ወዲህ የማመላለሱን ዘዴዎችን ብዙ ጊዜ ስለምሰራባቸው ስለማወቅ ደግሞ ጥሩ ጥሩ የሆኑ ዜማዎችና ጥሩ ጥሩ የሆኑ የምት አካሄዶች አሉ። ለምሳሌ የመጀመሪያ ዘፈን ጥሩ ውስን የሆኑ የሚለው ቀላል ነው፣ በሁለት ክፍል የተቀላጀ አይነት ድምፅ አድርጎ ሲሄድ ሲሰሙት ራሳቸው ድምፃቸው ሲሰሙት በጣም ደስ እያላቸው እዛ ውስጥ ይገባሉ። እኔ ከዛ በመሀል እየገባው ደግሞ እየገባው እየወጣው የተለያዩ ነገሮች እንሰራለን እና አንደኛው ዘዴ ነው። እኔ ባህሉም እንደዛ ነው። ባህሉም አሁን አሁን ነው እንጂ ዝም ብሎ አንድ ዘፋኝ ወቶ እሪ የሚለው ዘፋኝ ከሰው ጋር አብሮ ነው የሚዘፍነው። ነው ከህብረተሰቡ ጋር ነው አብሮ፣ እንደ መብላት አብሮ እንደ መጠጣት አብሮ እንደ ማውጋት አብሮ እንደ መኖር ሙዚቃውን ከዛ ጋር አብሮ እንትን ያለ ነው እና ትንሽ ለሙዚቃው ጥናት ስለባህሉ ጥናት አመጣጡን፣ ታሪኩን፣ ዘይቤው፣ ፈሊጡ እነዚህ እነዚህ ነገሮች ጋር በደንብ አቆራኝቶ ማቅረብ የሚችል ሰው ከሆነ ማንኛውም ሰው ሊገባው ላያው ሊረዳውና እንዲያውም ይችላል። And the man says the woman that I saw that she came from the east and she's setting to the west so I have to walk from the eastern part of this world to the west to catch that beautiful woman በዩኤስ አሜሪካ ወደ 30 ዓመት ከኖረ በኋላ ኢትዮጵያ ጠቅልሎ የገባው አርቲስት ስለሺ ደምሴ ጀርመንም በየጊዜው ሲመላለስ 25 ዓመት አስቆጥሯል። እንደምታውቂ ብዙ ጊዜ እመጣለሁ። ከ25 ዓመት በፊት ጀምሮ ብዙ ጊዜ እመጣለሁ፣ ኮንሰርቶች አድርጋለሁ፣ አብሾችን ማገኛለሁ። ግን ያው ከጊዜ ወደ ጊዜ ያው ቁጥሩም እየጨመረ በኑሮም እየኖረ እየተማረም ከህብረተሰቡ ጋርም እየተቀላቀለ ሲመጣ የማንነቱ ሁኔታ ዋና ጥያቄ ነው፣ እና ማንነቱን በተለያዩ ኪነታዊ በሆነ መንገድ በስዕል መልክ፣ በሙዚቃ መልክ፣ በስነ ጽሁፍ መልክ፣ በፎቶግራፍ መልክ አሁን ዛሬ እንደቀረበው አይነት ኪነት የተለያዩ ባለሙያዎች እየመጡ ስራቸውን እያወጡ የማሳየት ሁኔታ በጀርመን ህብረተሰብ በኩል ተቀባይነት እያገኘ መምጣቱን ያሳያል። የዛሬ ማለት ነው። እኔ እንደዚህ እነሱ ኪነት የሚሉትን ነገር እንደዚህ በተቀናጀ መልክና እንደዚህ አይነት አካባቢ ለየት ያለ አካባቢ በፎቶግራፍ በስዕል ስራ በእደ ጥበብ በተለያዩ እደ ጥበቦች እና በሙዚቃ እንደዚህ አይነት ዝግጅት ሲቀርብ እንዲህ አይነት ቦታ በጣም ደስ የሚል ነው እና ጥሩ የተቀናጀ እና ብዙ ኢትዮጵያኖችን የሚያሳትፍ ኢትዮጵያኖችን ማንነት በደንብ አድርጎ ላሳይ የሚያስችል መልክ መቅረቡ በጣም ደስ የሚል ነው እና በጣም በጣም ነው። ሙዚቃዎቹ የኢትዮጵያ ማህበረሰብ ባህልን በማሳየቱ ሙዚቃ ስዕል ነው ለሚሉኝ ስዕል መሆኑን እገልጻለሁ ሲል አርቲስት ስለ ስለሺ ይናገራል። ቅድም እንዳልኩሽ የእኔ ሙዚቃዎች ስዕሎች ናቸው፣ ተውኔቶች ናቸው፣ ተውኔታዊ ሙዚቃ ናቸው በብዛት ያሉት እና ሳሌዎችን ስጫወት በቃ ስዕል ነው የምናየው። ነው ስዕል ነው ነገሩ አንደኛ የህብረተሰቡን ባህል የሚያሳዩ ስራዎች ናቸው በብዛት ያሉት። ይሄ ሙዚቃውም የህብረተሰቡ ባህል ሙዚቃዊ በሆነ መንገድ ነው የሚያሳየው እና የእኔም እዚህ መኖር ከተዘጋጀው ስራ ጋር አብሮ ጎን ለጎን የሚሄድ ነው ነው። እኔ በዚሁ ተጋብዞ የመጣሁት መጣሁት ያው ይሄ ኤግዚቢሽን እንደሚሉት እስከ ሶስት ወር ድረስ ያህል ይቆያል። ያው አሁን ዛሬ መክፈቻ ሆነና የመስጊያውን አር ዝግጅቶች አሉ። ለዚህ ነው የመጣው። እንግዲህ በጥሩ ሰዓት ነው የመጣኸው። ጀርመን ክረምቱ ወጥቶ የበጋ የገባበት ነው። አረንጓዴ ለብሷል። አንተ ደግሞ አረንጓዴ ትወዳለህ፣ ከተማን ታጸዳለህ፣ ትተክላለህ፣ አካባቢን ትጠብቃለህ። እና ምንድን ነው አስተያየት ምንድን ነው መልእክትህ? እንደው እንደሱ ስትይ እንደ ልቤን የተነካ የሚገርም ነው። እንግዲህ እኔ አሜሪካን ስኖር ልክ እንደዚህ አይነት ገጠር ውስጥ ነበረ የምኖረው እና በቃ ያለው ደኑ፣ ሜዳው እንዳልሽ፣ አረንጓዴነቱ በየቦታ ያሉ ምንጮች ደግሞ በንጽህና እና በገርም አይነት መልክ ስለያዙት እንደው በቃ ምን በቃ ምን ልበልሽ በቃ በጣም የሚገርም ነው እንደም እኛ አገርም ገጠሩ አለ እንደዚህ። ግን እነዚህኛዎቹ በደንብ አድርገው በሰነ ስርዓት በህግ በደንብ መልክ ባለውን ነገር ስለያዙትና በጣም ስለሚንከባከቡት በይበልጥም ደግሞ የደን ጥበቃና የደን ስራቸው በጣም የሰፋና ያደገ የበለጸገ በመሆኑ ያ ሰው ሰራሽ የሆነ ከፍተኛ የልማት ስራዎች አገሪቱን በይበልጥ እንድታምር አድርጓታል እና ቀደም ሲል እንደዚሁ ብዙ ደኖች ተጨፍጭፈው የበረሃማነት ጠባይ ያለባት ሀገር ነበር ትባላለች ጀርመን እና ከዛ በኋላ ነው እንደገና ተነስተው ይህ ሁሉ ደን ተክለው ጠብቀው ዛሬ እንደዚህ መልክ ያለው እና፣ ያው እኛ ሀገርም እንደዚ አይነት ጥፋት በፊት ነበሩ። አሁን ግን የኅብረተሰቡም እየተነሳሳ በአካባቢም የመትከል ባህል ይኖራል። ይህንንም በሰፊው ደግሞ እኛ ኢትዮጵያ ውስጥ ብናደርገው ደግሞ ኢትዮጵያ የበለጠ እንደዚህ አረንጓዴ ተማሪች እያሰባለሁ እና፣ በጣም ነው ደስ ያለ፣ በጣም ደስ ያለ

ቅብጥ ቅብጥ የምትላት ሙዚቃ መጀመሪያው አልበምህ ላይ ያለች ሙዚቃ ናት ማለት ነው? ከሁሉ አስበልጠህ የምትወደው የትኛውን ዘፈንህን ነው? የመጀመሪያው ይሄ፣ የሁለተኛው ገና ገና የሚወጣ ነው። ድሮ ተጫውቻለሁ፣ ግን እንደዚህ ለህብረተሰብ ተዘጋጅቶ የቀረበ ነገር አይደለም። ድሮ ነው እንትን ያልኩት፣ ግን አሁን ያው አንድ ነገር አብረሽ ስቱ ስታትሪ ስትኖሪ የተሻለ ለየት እያለ መልኩን እና የውስጥ ህይወቱን በቃ በሌላ መልክ እያደሰ በራሱ የሚመጣ ሙዚቃ ሁንና አሁን ልሰራ አስቤ ነው እና የመጀመሪያ አሁኑ አዲሱ አልበም ላይ ያለ። ይሄኛው ግን ገና አለ፣ ወደፊት የሚመጣው አልበም ያለው። ያው እንግዲህ እኔ ከምወዳቸውም እንዳልሽኝ ሁሉንም ወዳቸው። ማቸ ልታጣይኝ ነው እንዲ ሁሉንም ወዳችኋለሁ ግን የሚገርመው ምንድን ነው ሁሉም ስዕላዊ ድርሰቶች ናቸው አሁን እዛ ውስጥ የነበሩት 1213 ከሚሆኑት አንደኛው በጣም ሰው የሚወደው አራዳ ሚል ነው ስለ መርካቶ ህይወት ነው የሚሆን እና አራዳን የላይኛውንና የታችኛውን አራዳ በደንብ እያደረገ እየገለፀ እየገለጸ በቃ መርካቶ ውስጥ አንዋር መስጊድ እና ወደ ራጉኤል ትገቢያለች ከዛ ጭር ተራው አውቶቡስ ተራው ጌሾ ተራው ቅቤ ተራው የሽንኩርቱ የድንቹ የቅመሙ የቅቤው እነዚህ እነዚህ ሁሉ ቦታዎችን ሁሉ እየዳሰሰ እየዳሰሰ ይህን እና መጨረሻ ማማጽጌ ቤት ጠላ ሲጠጡ ያሳያል፣ ፍቅረኞቹ እና ያንን በዜማና በድርሰት መልክ መልካቱን በደንብ ስለማውቀው ያ ነው ትንሽ ስዕላዊ የሆነ መልክ። እንግዲህ መቼ እንጠብቅ አዲሱን ሙዚቃ አልበምህን? አዲሱን እንግዲህ ምን መሰለሽ እንዳልኩሽ ብዙ በመሀሉ በመሀሉ ስለምወጣ አንድ ጊዜ እዛ ቦታ ላይ ሆኖ ሙዚቃ ለመስራት አንድ ጊዜ ብራሱን የተወሰደ ጊዜ ሰጡ። በዛው ካላለቀ በስተቀር በመሀሉ ሲወጣ የሰው ጉልበቱ፣ ስቱዲዮ፣ ትንሽ አለመረጋጋቱ፣ እነዚህ እነዚህ አይነት ነገሮች እንግዲህ ትንሽ እንቅፋት ሊሆኑ ይችላሉ። ግን አሁን ለአንድ ለሁለት ለሶስት ወር ያህል እወጣለሁ። ከዛ ከወጣሁ እና ከተመለስኩ በኋላ ግን ሙሉ ለሙሉ እዛ ላይ ነው ጊዜውን የማጠፋው። እውነት ለመናገር ከመስከረም በኋላ ይወጣል ብዬ ነው። e, e, e. ስለሺ ደምሴ በጀርመን በጣት የሚቆጠሩ ቀናቶች ቆይቶ ወደ ኢትዮጵያ ተመልሷል። ግን ደግሞ ከአስራ አምስት ቀናት በኋላ ወደ ጀርመን፣ ከዚያ ወደ ሰሜን አሜሪካ፣ ከዚያ ወደ ሆላንድ ይጓዛል ለሙዚቃ ድግስ። አርቲስት ስለሺ ደመሴ በተለያዩ የኢትዮጵያ ከተሞች ጽዳት፣ በዛፍ ተክል ከበርካታ ወጣቶች ጋር በመሆን በመስራቱ የተለያዩ ብሔራዊና ዓለም አቀፋዊ ሽልማቶችን አግኝቷል። ሁለገቡ አርቲስት ጋዜጠኝነቱም ቢሆን አያቅተውም። እንዲህ ሞክረዋል። በዶቼ በለ ለዶቼ ብሔር አድማጮቼ፣ ያው ምንድን ነው ብለው ያው እኔ እናንቺ ያው ከቀደም ሲል አንድ ትንሽ አጭር ኢንተርቪው አድርገን ነበረ። ያው ዛሬ ደግሞ በአጋጣሚ በሰፊው ተገናኝተናል እና ይህን ፕሮግራም በዶሸቬላ እንድታዳምጡ የዘወትር አድማጮቻችን። ዛሬ በዶቸቬላ ስም ጋሻ በራቡ ላይ ስለዚህ ደምሴ ይዘነላችሁ ከብላል እናመሰግናለን። አሁን ምስራቅ ምዕራብን ያሰኘዋል ሰው፣ አሁን ሰሜን ደቡብን ያሰኘዋል ሰው፣ እንዴት መዋደጃ መፋቀሪያታ ሰው፣ እንዴት ማስተዋያ አይኑን የሚያጣል ሰው የሁለት ሴቶች ልጆች አባቱን ጋሻ በራ ሞላን አሊያም ስለሺ ደምሴን ጆሮ ኮርኳሪ መሳጭ ሙዚቃዎቹን በአዲስ አልበም ይዞልን ብቅ እንዲል ጤናውንና እድሜውን እንዲሰጠው በመመኘት ከኛ ጋር ስላደረገው ቆይታ በማመስገን ዝግጅቴን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።